በቤተሰብ የጸሎትና የምክክር ሰዓታት የመሰለኝን ነገር በድፍረት ለመናገር ለመጠየቅና የግል አስተያየቴን ለመሰንዘር አልቆጠብም ነበር። ሆኖም ተቆጥተውኝና ከልባቸው አዝነውብኝ እንደማያውቁ አስታውሳለሁ። አንዳንዴ እኔ ሳልገነዘበው በውስጤ ያነበቡት ነገር ይሆንን እል ነበር።